ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች፣ ዛሬ ደግሞ በዚህ ክፍለ ጊዜ የመጽሐፍ ቅዱስ ጥናትን ይዘን የምንመጣበት የሰንበት ትምህርት ክፍለ ጊዜ ላይ እንገኛለን። ባለፉት ሶስት ሳምንታት የኤፌሶንን መልእክት እየተመለከትን ነበር። ዛሬ አራተኛው ሳምንት ላይ ደርሰናል። ብዙ በረከቶችን እያገኛችሁ እንደሆነ እናምናለን። አሁንም ጥናታችንን እንቀጥላለን። ከኔ ጋር ያሉትን በማስተዋወቅ ነው የምጀምረው። ወንድም ደሳሌን ፋሲካው፣ እህት ሰብለ ከበድ አብረኝ ይገኛሉ። እንኳን ደህና መጣችሁ ለማለት እወዳለሁኝ። እኔም በረከት ፈለቀ ከመላው የስቱዲዮ ባለሙያዎች ጋር አብራችን ቆዩ ማለት ወደ ውይይታችን እንገባለን። የአራተኛው ትምህርት የዛሬው ርዕስ እግዚአብሔር እንዴት እንደተቤዥን በሚል ርዕስ ይሆናል። መግቢያ ጥቅሱን አነበዋለሁኝ ከዛ በኋላ እህት ሰብለ ጸሎት ታደርግልናለች። ኤፌሶን ምዕራፍ ሁለት ቁጥር አራት እስከ አምስት ላይ ያለውን ነው የምናነበው ዛሬ በቤታቸው ናቸው ለምትመለከቱ ከኤፌሶ ምዕራፍ ሁለት ከቁጥር አንድ እስከ አስር ያሉት ሀሳቦችን ዋና ዋና ሀሳቦችን በዚች አጭር ጊዜ ለማየት እንሞክራለን። ግን ቁጥር አራት ጀምሮ ያለውን ጥቅስ ለአምቦ አራትና አምስት ነገር ግን በምሕረቱ ባለጸጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቆ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን፤ የዳናችሁት በጸጋ ነው። ሁሉን የምትችል ሁሉን የምትገዛ ዘላለማዊ አባታችን ቅዱስ እግዚአብሔር ሆይ ለዚህ ጊዜና ሰዓት ስላደረስከን እጅግ አድርገን እናመሰግንሃለን። ጌታ እግዚአብሔር አባታችን ሆይ ዛሬ ደግሞ እንደገና ቃልህን እንጠራ እንድናጠና ሰማያዊ ድል ስለሰጠህን እናመሰግንሃለን። አባት ሆይ የሚገባን ሰዎች ሆነን አይደለም፣ ነገር ግን ከምሕረትህ የተነሳ ሆኖልናልና እናመሰግንሃለን እንዴት እንደተቤዠኸን የመዳንን ታሪክ ስናጠና መንፈስ ቅዱስ በመካከላችን ተገኝተ እንድታስተምረን ለልባችንም እንድትናገረን ጌታ ሆይ ደግሞ በሕይወታችንም እንድንለማመደው እንድትረዳን እንጸልያለን። በሚኖረን ጊዜ ሁሉ አብረህን ሁን። ጌታ ሆይ አንተ ብቻ አስተማሪያችን ሁን። ስለሰማኸን እናመሰግንሃለን። በወዳጃችን በኢየሱስ ክርስቶስ ስም የአንድ አመት ተኩል ህፃን በጓሮ በቤታቸው ጓሮ እየተጫወተች ጉድጓድ ውስጥ ሳታስበው ትገባለች፣ ይላል ታሪኩ። ሰባት ሜትር ጥልቀት ያለው ጉድጓድ በዛ ጉድጓድ ውስጥ መግባቷ ሰውን ሁሉ አስደነግጠ፣ የዜና አውታሮች ሁሉ አይናቸውን ወደዚያ አደረጉ። የድንገተኛ አደጋ ሰራተኞችም ስራቸውን እሷን ለማዳን መጣጣር ጀመሩ። ከሁለት ቀን ሙከራ በኋላ ጀሲካ ዳነች። በዛም ደግሞ ጄሲካ የዳነችበት ልክ ከዛው ስትወጣ ከጉድጓዱ ስትወጣ የታየችበት ሁኔታ፣ በፋሻ ተጠቅልላ ያለችበት ሁኔታ፣ እንደዚሁም ሌሎች ሰዎች እያዩ ደግሞ ፊታቸው በተሳቀቀ ሁኔታ እያዩ የነበረው ሁኔታ ፎቶ ያነሳው ሰው የዓመቱ ምርጥ ፎቶግራፍ ተብሎ ተሸለመ ይላል ታሪኩ። እንደዚህ አይነት ህይወትን የማዳን ታሪኮች በጣም በጣም አስደናቂ ናቸው። ዛሬ የምናውራው ስለሆነ ሰው አይደለም፣ እንደ ጄሲካ የሆነ ሰው ዳና አይደለም፣ የእኔና የእናንተ ታሪክ ነው። እግዚአብሔር ይመስገን። እግዚአብሔር እንዴት እንደተበሸ ኤፌሶን ምዕራፍ ሁለት ከቁጥር አንድ እስከ አስር ያለውን ሀሳብ እንመለከታለን ብያለሁኝ እንግዲህ ምን አለ ገና ቁጥር አንድ ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ምን አይነት አነጋገር ነው ሙታን ነበራችሁ እነዚህ ሰዎች በህይወት ያሉ ሰዎችን እያናገረ ግን ሙታን ነበራችሁ ይላቸዋል እንዴት እንረዳዋለን? እንግዲህ ጳውሎስ እዚህ ላይ እንደምንመለከተው በህይወት ያሉ ሰዎችን ነው። ታሪኩን ስንመለከት የጳውሎስ እዚህ ላይ ሲናገር መጀመሪያ የነበሩበትን ሁኔታ የእነ የኤፌሶን ሰዎችን ታሪክ እየዘረዘረ ነው የሚናገረውና ሙታን ናችሁ እያለ ይነግራቸዋል። ነገር ግን ሰዎቹ ደግሞ ምን ነው በህይወት ያሉ ሰዎች ናቸው። ሞትን ስንመለከት በመጽሐፍ ቅዱሳችን አገላለጽ መሰረት ሶስት አይነት ሞት እንዳለ እናውቃለን። አንደኛው መንፈሳዊ ሞት የምንለው ነው። መንፈሳዊ ሞት ማለት ያ ሰው በህይወት አለ፣ ነገር ግን አካሄዱ ኑሮው ከእግዚአብሔር ጋር አይደለም። ሕይወት ሰጪ ከሆነው አምላክ ጋር ሲለያይ ይሄ ሰውዬ በመንፈስ ሙቷል ብለን እናገራለን። ሁለተኛው ሞት በስጋ የምንሞተው ወይም ይሄ ጊዜያዊ ሞት የምንለው እንቅልፍ የምንለው ማለት ነው። የእንቅልፍ ሞት ክርስቶስ ዳግም ሲመጣ የምንነሳበት ሞት እሱን እንመለከታለን። ሶስተኛው ዘላለማዊ ሞት ነው። ከዛ በኋላ ትንሣኤ የለም፣ የንስሐ እድል የለም፣ ምንም አማራጭ የለም እና ጳውሎስ ግን እዚህ ላይ በደንብ ትኩረት አድርጎ የሚናገርበት ስለ መንፈሳዊ ሞት ነው። እናንተ በመንፈስ የሞታችሁ ናችሁ፣ ሙታን ናችሁ ብሎ ይናገራል። ቁጥር ከአንድ እስከ ሶስት ያለውን እናንብበው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ለተመላለሳችሁባቸው በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ብሎ ይናገራልና። እንግዲህ የኤፌሶን ሰዎች ከንስሐ በፊት የነበራቸውን ህይወት ወንጌልን ከመቀበላቸው በክርስቶስ ድህነትን ከማግኘታቸው በፊት የነበረውን ታሪካቸውን በዝርዝር የሚያስረዳበት ክፍል ነው ያለው እና ይህን ሞት ነው። ማንኛውም ሰው ከእግዚአብሔር ጋር ግንኙነት ከሌለው፣ ንስሐ የማይገባ ሰው፣ ከኃጢአት የማይቆጠብ ሰው በመንፈስ የሞተ ነው። ከዚህ በመነሳት ነበር ጳውሎስ የኤፌሶንን ሰዎች ከንስሐ በፊት የነበራቸውን ህይወት በመንፈስ የሞታችሁ ናችሁ ብሎ ደብዳቤ ሲጽፍላቸው የነበረው ስለዚህ ነገር ግን ምን አለ መጨረሻ ላይ ከቁጥር ስምንት ጀምሮ እንመለከታለን ይህንን ካለ በኋላ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እግዚአብሔር ሰውን ሁለት ጊዜ የፈጠረበት አንደኛው አዳምን በመጀመሪያ ሲፈጥር በእጁ ሲሰራው፣ ከዛ በኋላ በሂደት ውስጥ የሰው ልጅ በኃጢአት ሲወድቅ ወደ አለመኖር ሲመጣ፣ እንደገና ክርስቶስን በመላክ እንደገና ዋጀው እና ሁለት ጊዜ እግዚአብሔር ሰውን ካለመኖር ወደ መኖር ሲያመጣው እንመለከታለን። እንግዲህ በዚህ ክፍል ላይ ከኤፌሶን አንድ እስከ አስር ባለው መልእክት ላይ ኤፌሶን አንድ ከሁለት ከአንድ እስከ አስር ያለው ላይ ሦስት ነጥቦች አሉ። አንደኛው በበደላችን ሙታን እንደነበርን የሚናገርበት ነው። ሁለተኛ በክርስቶስ እግዚአብሔር ሕያው ሲያደርገን፣ ቁጥር ስምንት ላይ ላንብበው። ጸጋው፣ በእምነት አድኗችኋል እና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ፣ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ በማድረግ በክርስቶስ ኢየሱስ ፈጠረን ይላል። እንግዲህ መጀመሪያ ከነበርንበት መንፈሳዊ ሞት በክርስቶስ ሲዋጅንና እንደገና ሲፈጥረን እንመለከታለን። ስለዚህ እንደገና ከዋጀን በኋላ ከሞት ወደ ህይወት ካሸጋገረን በኋላ በህይወት እንዲሁ ዝም ብሎ አልተወው ነው። ሰውን ህያው ያለው ነብስ አድርጎ እንዲሁ እየተቅበዘበዘ ተንቀሳቃሽ ፍጡር አድርጎ አይደለም የተወን። እግዚአብሔር የመጨረሻው ክፍል ላይ በጸጋው እንዳዳለን ከሞትንበት እንደገና አስነስቶ ህያው ሲያደርገን እንመለከታለን። ከዛ በኋላ ደግሞ ህያው ካደረገን በኋላ ወደ ዘላለም ህይወት በጸጋ በኢየሱስ ክርስቶስ ጸጋ ሲያሸጋግረን እንመለከታለንና፣ በጸጋው ድናችኋል። ቀድሞ ሙታን ነበራችሁ፣ አሁን ግን በክርስቶስ ጸጋ ድናችኋል ይላል። ስለዚህ ይሄ መንፈሳዊ ሞት ማለት ጳውሎስ እንደ ዘይቤያዊ አነጋገር የተጠቀመበት ነው መንፈሳዊ ሞትን ስለ ጸጋ ከነሳን አይቀር ኤፌሶ ሮሜ ምዕራፍ ስድስት ቁጥር 23 ላይ ያለውን ጥቅስ እናነባለን። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው። እኛ በራሳችን ኃጢአት ሙተን ነበረን። ነገር ግን በክርስቶስ እንደገና ህያዋን አደረገን፣ እንደገና አዳነን፣ እንደገና ተቤዠን። ያም ደግሞ ይሄ የጸጋ ስጦታ የእግዚአብሔር የጸጋ ስጦታ በነፃ የተሰጠን ነው። እኛ ምንም አስተዋጽኦ አድርገን አይደለም። ከኛ የሆነ ምንም አይነት ድርሻ እንደሌለን እንመለከታለን። እና እግዚአብሔር እንዲሁ በነፃ በዚህ ጸጋ ሲያድንን እንመለከታለን። ጸጋውን እንደገና ሲሰጠን እንመለከታለን። ጸጋ የእግዚአብሔር ነፃ ስጦታ ነው። ነገር ግን ይሄ ጸጋ እርካሽ ደግሞ አይደለም። ወንጌሉን ለተቀበሉት በክርስቶስ ላመኑት በመንፈስ ለታተሙት ራሳቸውን አውቀው እንደገና ከሞት ወደ ህይወት ለመሸጋገር ንስሐ ለሚገቡት የእግዚአብሔር ጸጋ እንደሆነ እንመለከታለን። ጸጋ አንድ ጊዜ ተሰጥቶን ለሁል ጊዜ የምንጠቀምበት ፓኬጅ አይደለም። አንዳንዴ ክሬዲት ካርድ አለ፣ እዛ ላይ የሆነ አማውንት አለ። ያ ነገር እስከሚያልቅ የፈለግከውን ነገር ትገዛበታለህ ምናምን። ጸጋ አሁንም ለኃጢአተኞች ኃጢአት እየሰሩ እንደገና ይሄ ጸጋ ያድነናል ማለት ሳይሆን በጸጋው ድነን እንደገና በክርስቶስ የክርስቶስ ሙላት እስከምንደርስ ድረስ እየታደስን እያደግን እንድንሄድ ጸጋው ከኃጢአታችን ለመንጻት ብቻ ሳይሆን በቅድስና ለመኖርም የሚያግዝ ነው እንጂ ሁልጊዜ ኃጢአትን እያደረግን ወይም ደግሞ እኔ አንድ ጊዜ ድኛለሁ፣ በቃ ሁልጊዜ እንደፈለግኩ እኖራለሁ፣ የእኔ ኃጢአት በክርስቶስ ተከፍሏል ብለን የምንኖርበት ሳይሆን ይህንን ጸጋ ዋጋውን ካወቅን በኋላ በቅድስና መኖር አለብን እንጂ እንዲሁ ዝም ብለን ገባ ወጣ የምንልበት ወይም አንድ ጊዜ ለኃጢአታችን የተከፈለ ዕዳ ነው ብለን እንደገና ተመልሰን እንደ ሪያ የምንዘፈቅበት ነገር አይደለም። በቅድስና ወደፊትም ለመኖር የሚያግዝ ነው ይሄ ጸጋና ይህን ሀሳብ የሚያመለክት ነው እዚህ ላይ ያለው ክፍል። ስለዚህ መሞታችን ሞተን ነበር የሚለው ሀሳብ መንፈሳዊ ሞትን ከእግዚአብሔር የመለየትን ደግሞም ለሞት መታጨትን፣ የሞት መንገድ ነው እየሄድን ያለ ነው የሚለውን ሀሳብ ይናገራል። ላይ በተጨማሪ እዚህ ላይ ምንድን ነው የሚያሳየን በአንድ ወቅት ሞትና በሴጣን የተታለልን ነበር ይላል። አሁን እዚህ ክፍል ላይ የሚነግረን ምንድን ነው? በበደላችንና በኃጢአታችን ሙታን የነበር ነው። ከምንድን ነው አንደኛ የሰይጣን ማታሊያዎች ነበሩ። በእሱ የተታለልን ነበረን። በዚህ ዓለም ነገር ቁጥር አንድና ሁለት እሱን ነው የሚለን። በኃጢአታችሁ ሙታን ነበራችሁ ይልና እንደገና ደግሞ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደነበራችሁ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል ይላልና በሴጣን ፈቃድ ውስጥ ነበርን የሚለውን ነገር ነው የሚያሳየን። እንግዲህ ዓለም ሴጣንና ስጋ እንዳሉ ያሳየናል። ዓለም እና ሴጣን በዚህ ክፍል ውስጥ እንዴት አድርገው የሰውን ልጆች ሙት እንዲሆኑ እንዳደረጉ የሚያሳይ ክፍል እንደሆነ እናያለን እና በዚህ በበደላችንና በኃጢአታችን ምክንያት ለሴጣንና ለዓለም የተሰጠን ለሞት የተሰጠን ሰዎች ነበርን። ነገር ግን እግዚአብሔር ከዛ ሁሉ ነፃ አድርጎ እኛን ህያው እንዳደረገን በክርስቶስ ህይወት እንዳገኘን የሚያሳይ ክፍል እንደሆነ። ስለዚህ ስንሄድበት የነበረው መንገድ ወይም የነበርንበት መንገድ ልክ ቅድም ጄሲካ ጉድጓድ ውስጥ እንደነበረችበት አይነት ሁኔታ በጣም ከዛም በጠለቀ ሁኔታ ምን የሆነ አስከፊ የሆነ የጥፋት መንገድ ውስጥ ነበር የሚለውን ሀሳብ ነው አሁን እየተናገርን ያለው። ሌላው እዚሁ ባላችሁት ላይ አንድ ነጥብ ጨምረው ምንድን ነው እሱ በታላቁ ተጋድሎ ላይ እንደነበርን ያኔ ተሸንፈ እንደነበርን ወይም ደግሞ ሳናምን በፊት ተሸንፈ እንደነበርን የሚናገር አሁንም ግን እንደሚሰራ ደግሞ ይናገራል። እስከ ዳግም ምጻቱ እስከ ክርስቶስ ዳግም ምጻት ድረስ አሁንም እየሰራ ያለ ብዙዎችን ለመንጠቅ የሚተጋውን የሰይጣንንም ሀይል አያይዞ ሲነገር እንመለከታለን። አታላይነቱን፣ ዓለምን፣ ኃጢአትን ውብ አድርጎ ማቅረቡ ከእግዚአብሔር ቃል ነገሮችን አይናችንን እንድናነሳ ማድረጉ በጣም ያ በወጥመድ ውስጥ መግባታችንን ሲነግረው ቀደም ብሎ የነበረውን ህይወታችንን ሲናገር ማለት ነው። ሌላስ ምን ብሎ ይናገራል? ሌላስ ምን ተጨማሪ ነገር ነው እየተነገረ እንግዲህ ነበራችሁ ከተባለው መካከል ሌላ ምን ተጨማሪ ነገር አለ? እዚህ ላይ ቁጥር ሶስት ላይ የሚጨምረዋል ማለት በቁጥር አንድ እና ሁለት ላይ እንዳየ ነው ሙትና በሴጣን የተታለልን እንደሆንን ከነገረን በኋላ ቁጥር ሶስት ላይ ደግሞ ሌላ ይጨምርልናል። ምን ይላል? በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ ያደረግን በስጋችን ምኞት በፊት እንኖር ነበር ይላል። ሌላው የስጋችን ምኞት ነው። እሱ ራሱ ምን ሊያደርገን ተዘጋጅተው ነበር፣ ሊያጠፋ ሊገለን እንዳለ ነው የሚነግረን። ከውጭ ባለው ከሴጣን መታለል ብቻ ሳይሆን በውስጣችን ባለው ደግሞ የስጋ ህጋምና ኃይል የተታለልን መሆናችንን ነው የሚያሳየው። ያዕቆብ ምዕራፍ አንድ ላይ ሄደን በምናይበት ጊዜ ይህንን ያጠናክርልናል። ሰው እንዴት አድርጎ በፈተና ውስጥ እንደሚወድቅ በሚናገርበት ጊዜ ያዕቆብ አንድ ከቁጥር 14 ጀምሮ ያለውን ስናነብ እንደዚህ ይላል። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል፣ ከየትም አይደለም የሚለው ከራሱ ነው፣ ሲታለል ይፈተናል ከዚህ በኋላ ምኞ ጸንሰ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። በውስጣችን ያለው ለኃጢአት ያለው ዝንባሌ እኛን ለሞት ያጨን እንደሆነ የሚያሳየ እንደሆነ በዚህ ክፍል ላይ እናያለን። ስለዚህ ጳውሎስ የሚለን ነገር የሚለን ምንድን ነው እዚህ ላይ እንደ ሌሎችም ደግሞ ነው የሚለን። እኛ የተለየን ሰዎች አይደለም፣ ሁላችንም በኃጢአት ይወደቅና፣ ምክንያቱም መጽሐፍ ቅዱስ የሚለን ሁሉ በድሏል የእግዚአብሔር ክብር ጎሎታል ይላል። ነገር ግን ሁላችን የቁጣ ልጆችም እንኳን ብንሆን እግዚአብሔር ግን ይለዋል። አሁን በቃ ይሄ ማያያዣ ትልቅ ጥቅም ያለው ነገር ነው። እኛ ሁላችን በበደላችን ሙታነን፣ አዎ በሴጣን ቁጥጥር ስር ሆነን ልንጠፋ ነበር። ዓለምም እንደዛው አድርጋን ነበረ። ነገር ግን ምን ይለዋል? ኤፌሶን ላይ መልሶ ነገር ግን ይላል ቁጥር አራት ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ በእውነት እግዚአብሔር ስለ ምሕረቱ ሊመሰገን ይገባዋል። ክብር ለእሱ ነው የሚገባው፣ ምክንያቱም እሱ ባለጠጋ ስለሆነ የምህረት ድሃ አይደለም። እግዚአብሔር ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ታዲያ መጠየቅ ያለብን ነገር ምንድነው? ይህ ለክፉ ያዘነበለው ህይወታችን አክትሟል ወይ? ይሄ ስጋችን በስጋችን የመውደቁ ለኃጢአት ያለን ዝንባሌ አብቅቷል ወይ? አያስቸግረንም ወይ ማለት ነው የሚለው ጥያቄ ነው። ሁልጊዜ እኛ ለኃጢአት ያዘነበለ ስጋዊ ማንነት ስላለን ዛሬ በክርስቶስ አምነን አንዴ ድነን ቀረን ማለት አይደለም። ይሄ ስጋችንን ሁልጊዜ ሐዋርያው ጳውሎስ እንደሱ አይደል የሆነው? እሱ ወንጌልን ይሰራል። የእግዚአብሔር አገልጋይ ነው። ነገር ግን ምን አለ? እኔ ምንኛ ጎስቋላ ሰው ነኝ። ለምን ኃጢአት እየተመላለሰ አስቸግሮታል ማለት ነው። መልካሙን ማድረግ ሲፈልግ ክፉ ነገር ነው እየገጠመው ያለው በስጋው። ስለዚህ ምንኛ ጎስቋላ ነኝ ሰው ነኝ። ለዚህ ለሞት ከተሰጠ ስጋ ማን ያድነኛል ብሎ ከጠየቀ በኋላ፣ ነገር ግን ለእግዚአብሔር ምስጋናን አቅርቦ በክርስቶስ ኢየሱስ ስላገኘው ህይወት ይናገራል። ለእኛም ልክ እንደዛው ነው። በዚሁ በኤፌሶን አራት ከ ሀያ ሁለት እስከ ሀያ አራት ድረስ ሲመክረን እንደዚህ ይላል፣ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ይላል። ምን ነበርኩ በፊት ብላችሁ አስቡ። አሁን በክርስቶስ ድኛለሁ፣ ስለዚህ እንዴት ነው መኖር ያለብኝ ብላችሁ አስቡ። አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ብሎ ይመክረናል። ያ ካልሆነ በስተቀር መልሰን ምን እንሆናለን? ጠፊዎች እንሆናለን ማለት ነው። ስለዚህ እለት እለት በሚኖረን ህይወት እሱ ከሚጠፋው ህይወት እንዳዳነን በክርስቶስ በምህረቱ ባለጸጋ ስለሆነ እግዚአብሔር ስላዳነን፣ በዚህ መዳን እለት እለት በእግዚአብሔር ፊት በመሆን ድነታችንን እንቀጥል ይገባናል የሚለውን ሀሳብ ነው የሚያስ እግዚአብሔር እንግዲህ ከፍጥረታችን የቁጣ ልጆች ነበርን። ብሎም አያይዞ የስጋን ነገር የሚያስቀምጠው የኛ ከውስጣችን ያለውን ሀሳብ ከውስጣችን ያለውን ድካም እየገለጸ ያለበት ነገር ነው ያለውና ሰይጣን ላይ ብቻ አይደለም ጉዳዩ፣ እዚህም ውስጥ አለ የሚለውን ሀሳብ ነው እየነገረን ያለውና ይሄ ሊታደስ የሚገባው ነገር እንደሆነ ነው እያስቀመጠልንና ተጨምሮ ሀሳብ ካለ ያው አንተም አሁን መጨረሻ ላይ እንዳነሳኸው ከእግዚአብሔር ጣልቃ ገብነት ውጭ ይሄ ሰብአዊ ሕልውና በተጠቀሱት ውጫዊ ኃይሎች ላይ ብቻ አይደለም የሰው ልጅ ወደ ኃጢአት የሚወድቀው። ቅድም እንደተመለከት ነው የሰይጣን ማታለያዎችም አሉ። ነገር ግን ደግሞ እነርሱ ብቻ አይደለም የሚዋጉት የሰው ልጅ የራሳችን ነፃ ፈቃዳችን በራሳችን የተሰጠን እግዚአብሔር ለሰው ልጅ ነፃ ፈቃድ እንዲኖረው አድርጎ ነው የፈጠረው እና ይህን ነፃ ፈቃዳችን በአግባቡ እግዚአብሔር እንደሚፈልገው እንደ እግዚአብሔር ፈቃድ ካልተጠቀምንበት፣ ዳዊት ሲናገር ገና በእናቴ ማህፀን ሳለው ኃጢአተኛ ሆኜ የተፈጠርኩ። በቃ ስንመጣ ኃጢአተኛ የሆነ ማንነት ለኃጢአት ዝንባሌ ያለው ተፈጥሮ ነው ያለው ሰውነታችን። ስለዚህ ተጋድሏችን ከሰይጣን ጋር ብቻ ሳይሆን ከራሳችን ስጋ ፍላጎታችን ምንድን ነው? እግዚአብሔር የሚከብርበት ነው? እግዚአብሔር የማይከብርበት ነው? የምናደርገውን ነገር ፍላጎታችንን ራሱ ለይተን ማወቅ አስፈላጊ እንደሆነ እንመለከታለን። ሌላው ደግሞ የክርስትና ኑሮ የተወሰኑትን መጥፎ ባህሪያት መተው ከዛ በኋላ በነዛ መቀጠል የሆነ የተወሰነ ነገር አቃለህ ሌላውን ይዘኸው የምትቀጥለውን ነገር አይደለም። ወይም ደግሞ ግማሽ መታደስ አይደለም። ወደ ሙሉ መታደስ ኤፌሶን ነው ሲናገር ምንድን ነው ጳውሎስ እስከ ክርስቶስ ሙላት እስከምን ድረስ ድረስ ፍጹም እስከ መሆን ድረስ ማለት ነው። ስለዚህ አንድ ወደ ግል መንፈሳዊ መነቃቃት የሚመራ መንገድ የሚለው መጽሐፍ ላይ ራሱን ዘጠና ዘጠኝ ፐርሰንት ከሰጠ ሰው ራሱን ዘጠና ዘጠኝ ፐርሰንት ከሰጠ ብዙ ሰራዊት ይልቅ መቶ ፐርሰንት ራሱን ለእግዚአብሔር በሰጠ አንድ ሰው ላይ እግዚአብሔር ትልቅ ስራ መስራት ይችላል። ስለዚህ የተወሰኑትን ነገሮች ትተን ጉልህ የሆኑትን ኃጢአቶቻችንን ትተን፣ እነዚህ ትንሽ ናቸው ችግር የለውም ነው። የኃጢአት ትንሽና ትልቅ የለውም፣ በንጽጽር የሚቀመጥ ነገር የለውም። ፍጹም ንጹሕ ወደ መሆን ነው ማድረግ ያለብን እና የተወሰኑን ትተን የተወሰኑን ማስቀጠል ሳይሆን ሙሉ በሙሉ የክርስቶስ ሙላት በእኛ ውስጥ እስከሚሆን ድረስ፣ ክርስትና ማለት እንደዛ ነው። ኃጢአቶችን መተው ብቻ ሳይሆን ኃጢአት በቃ፣ አጠቃላይ የኃጢአት ቅሬታ በሕይወታችን ውስጥ ሊቀጥል አይገባውም ለማለት ነው። እግዚአብሔር ይባርካችሁ። እንግዲህ ኃጢአት ከገባ በኋላ ነው እንግዲህ እንደዚህ አይነት ሁኔታ ውስጥ የገባ ነው። ኃጢአት ከገባ የመጀመሪያ ኃጢአት ከተሰራ በኋላ የሰው ልጅ ሁሉ በዚህ መልኩ እየሄደ ለሞት የተሸጠ የቁጣ ልጅ ከውጭ ብቻ ሳይሆን ከውስጡም ዝንባሌው ኃጢአትን ማድረግ ነው፣ የሚያስደስተው ሰውን መጉዳት ነው እንጂ የሚያስደስተው። ከህፃን ጀምሮ እንኳን ብትመለከቱ ያንን ነገር እንመለከታለንና፣ ከዛ ውስጥ ግን ሲያወጣን ጌታ እናየዋለን። ስላደረገልን ነገር ደግሞ አሁንም እናወራለን። እግዚአብሔር እንዴት እንደተቤዥን አብራችን ቆዩ። ከቆይታችን ተመልሰናል። መልካም ጊዜን እያሳለፋችሁ እንደሆነ እናምናለን። የኤፌሶንን መልእክት በተለይ ደግሞ ምዕራፍ ሁለት ከቁጥር አንድ እስከ አስር ዛሬ እያጠናን ነው ያለ ነው ሙታን ነበራችሁ በበደላችሁ፣ በኃጢአታችሁ ደግሞም በስጋችሁ ምኞት ተሸንፋችሁ የቁጣ ልጆችም ደግሞ ነበራችሁ፣ ደግሞ እያለ ያስቀመጠበትን ነገር እየተመለከትን ነው ያለ ነው ኃጢአት ከገባ በኋላ በዚህ ምድር ላይ ኃጢአት ለመጀመሪያ ጊዜ ከገባ ጀምሮ የሰው ልጅ ሁሉ የገባበትን መንገድ እየተናገረ ነው ያለው። ክርስቶስ ሳያገኝም በፊት ወይም ክርስቶስ የክርስቶስ ማዳን ወደኛ እኛ ከመድረሱ በፊት እዚህ ስቴጅ ላይ ነበራችሁ እያለ በጣም ጠለቅ ያሉ አማርኛዎችን ቃላትን እየተጠቀመ ሲሄድ እንመለከታለን። እሺ፣ እስካሁን የነበርንበትን አወቅ እንግዲህ የነበርንበትን ማወቅ በጣም መልካም ነው። በጣም አስፈላጊ ነገር ነው። የነበርንበትን ካላወቅን የደረስንበትን አናመሰግን። ስለዚህ የነበርንበትን በደንብ ትክክለኛውን ናሬቲቭ ወይም ትክክለኛውን መግለጫ ከሰጠን በኋላ አሁንስ እስቲ ታዲያ ምን ሆናችሁ? ምን ደረሰን? እንዴት ሆንን? ምንድን ያገኝነው ነገር በክርስቶስ አማካኝነት የሚለው ላይ እስቲ እንወያይበት። ይሄ በጣም ደስ የሚለው ማለት በቃ መርዶ ነበር ከዚህ በፊት የነበረው በበደላችሁ በኃጢአታችሁ ሙታን ነበራችሁ በአንድ ወቅት በገዛ የስጋ ምኞታችሁ የተታለላችሁ ነበራችሁ እያለ በቃ ይሄን ነበር የሚነግረን ከቁጥር አንድ እስከ ሶስት በነበረው ላይ ሐዋርያው ጳውሎስ የሚነግረን። አሁን ግን ከቁጥር አራት በኋላ ባለው ላይ በምናይበት ጊዜ በቃ ደስ የሚል ተስፋን ያሳየናል። ኃጢአተኛ ነኝ፣ በቃ በዛው ጠፍቼ በቀረው ልጠፋ ነው የሚል ብቻ ሀሳብ እንዲኖረን ሳይሆን ነገር ግን ተስፋን ይሰጠናል። ምን ይለናል? ቁጥር አራት ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይለናል ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። አሁን እንግዲህ ምንድን ነው የሆነው? አንድ ሕይወትን ተሰጠን ማለት ነው። ሲቀጥል በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጸግነት ያዛይዘን ከእርሱ ጋር አስነሳን። ትንሳኤን አገኘን። ሞተን አልቀረንም በክርስቶስ ሌላ ትንሳኤን አገኘን በክርስቶስ ኢየሱስ በሰማያዊ ስፍራ ደግሞ ከእርሱ ጋር አስቀመጠን ሌላ እድል ሌላ በረከት እየጨመረልን ነው የሚሄደው ምንድን ነው ተነስተናል ከእሱ ጋር አድርገናል እንደገና ደግሞ ከብረናልም እያለ ይነግረናል በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ጸጋው በእምነት አድኗችኋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ቀድሞ ምን ሆነን ነበር? የቁጣ ልጆች እምንጠፋ ምን ሞት ሆነን ነበረ። ነገር ግን አሁን እንደገና በክርስቶስ ኢየሱስ ትንሳኤን አገኘን፣ ከእሱ ጋር በሰማያዊ ስፍራ መቀመጥን አገኘን፣ ድርሻ ኖረን መልካሙን ስራ ለማድረግ ደግሞ እንደገና ምን አደረገን? ፈጠረን የሚለውን እነዚህ አይነት በረከቶች ዘላለማዊ የሆኑ በረከቶችን በዚህ ክፍል ላይ እንደገና እንዳገኘ ይነግረናል እና በእምነት ከክርስቶስ ጋር ትንሣኤ ነው እና ሕይወትን እንዳገኘን በዚህ ተጨማሪ